ለከ እግዚኦ ለገባሪ ኩሉ ለዚ አስተሪ አምላክ ንሰፍ ነፍሰነ ለና ለአንድ ወገን ነው፣ ሀቤ ከሲል ነው። ሁሉን ወደ ፈጠርክ ወደማትመረመር ወደ አንተ እደ ልቡናችንን እንዘረጋለን። ለእመኢትክ ሰፊያ እዴከ ስፉሆ ለህሊናከ እንዴል አንድም በቁሙ ለማትታይ ሁሉን ለፈጠርክ ለአንተ ሰውነታችንን እንደ ታጠበ ሸማ እንደ ተተከለ ትርሽማ አድርገን እናቀርባለን። ለዘይት አስተሪ ያለ ምንም ስጋዊውን ስጋዊውን ከንጉስ እስከ ኳደሬ መንፈሳዊውን ከሊቀ ጳጳሱ እስከ አናጉንስጢሱ አድሮ የሚመግብ እሱ ቢሆን አይታይምና፣ ለከ ናቴህት ዘአንተ መታቴ ለኩሉ ዘታቴህት ኩሎ ሲል ነው ሁሉን ለምታዋር ለአንተ እንዋረዳለን። ወለከ ንሰግድ ዘአንተ መስገዲ ለኩሉ ዘታ ሰግድ ኲሎ ሲል ነው ሁሉን ለምታሰግድ ላንተ እንሰግዳለን። ወለከ ንትቀነይ ዘአንተ መቅነይ ለኩሉ ዘታ ቀኒ ኲሎ ሲል ነው ሁሉን ለምታስገዛ ላንተ እንገዛለን። ኦ ሰጣይው ለኽቡ ይህንን ዓለም ካለመኖር ወደ መኖር ካለመታየት ወደ መታየት አምጥተ የፈጠርከው አንተ ነህና። ወከባቲሁ ለኩሉ ክሱት፣ ኋላም ቢሆን ይህንን ዓለም ከመኖር ወደ አለመኖር ከመታየት ወደ አለመታየት የምታሳልፈው አንተ ነህ። አንድም ኦ ሰጣይሁ ለሙ ዲያብሎስን ያዋረድከው አንተ ነህ። ወከባቲሁ ለኩሉ ክሱት በዲያብሎስ ቦታ አዳምን ያገባኸው አንተነ። አንድም ኦ ሰጣይሁ ለህቡ አዳምን የምታዋርደው አንተነ ነ። ወከባቲው ለኩሉ ክሱት በንስሐ የመለስከው የምትመልሰው አንተ ነ። አንድም ኦ ሰጣይሁ ለህቡ ባህር ይህን በስጋ የምትገልጠው አንተ ነ ወከባትሁ ለኩሉ ክሱት ስጋን በርቀት የምትሰውረው አንተ ነ አንድም ኦ ሰጣይሁ ለህቡ ስጋህን ደምህን በስንዴና በወይን የምትገልጠው አንተ ነ ወከባትሁ ለኩሉ ክሱት ኋላም በመለወጥ የምታጠነው አንተ ነ ኦ አውጣይሁ ለዘንተ ውስጥ ይህን ዓለም እም አልቦ ኀበ ቦ አምጥተ የፈጠርከው አንተ ነ። ወአባይሁ ለዘንተ አፋ ኋላም የምታሳልፈው አንተ ነ። አንድም ኦ አውፃይሁ ለዘንተ ውስጥ ዲያብሎስን የምታዋርደው አንተነ ወአባይሁ ለዘንተ አፋ በዲያብሎስ ቦታ አዳምን የምታገባው አንተነ አንድም ኦ አውፃይሁ ለዘንተ ውስጥ አዳምን የምታዋርደው አንተ ነ ወአባይሁ ለዘንተ አፋ በንስሐ የምትመልሰው አንተነ አንድም ኦ አውዛይሁ ለዘንተ ውስ ጴጥሮስን የምታዋርደው አንተ ነ ወአባይሁ ለዘንተ አፋ ኋላም በንስሐ የምትመልሰው አንተነ አንድም ኦ አውፃይሁ ለዘንተውስ ይሁዳን የምታዋርደው አንተ ነ ዋባይሁ ለዘንታፋ በይሁዳ ቦታ ማትያስን የምታገባው አንተ ነ ወይዜኒስ ስማው ያቶሙ ለህዝብ ከወለለዜው ከበጽል በእውነት የሚለምኑን ልመናቸውን በእውነት ስማቸው። በሐሰት ሆኖ ቢለምኑት አይሰማምና ይዲ ይበል ዲያቆን ነጽ፣ ስጋ ወደሙ እንዳይነጥብ ተሐዋስያን እንዳይቀርቡ ተመልከት። አንድም የበቃውንና ያልበቃውን ተመልከት። ግብር ገብተ አስተውል። ይካ ይበልካህ ቅዱሳት ለቅዱሳን ስጋ ወደሙ ለበቃ ነው። አንድም ሥጋ ወደሙ የተሰጠ ከኃጢያት ለነጹ ለበቁ ነው። በቅቻለሁ የሚል ይምጣ ይቀበል እንጂ የበቃውንና ያልበቃውን እኔ በምን አውቃለሁ? ይበር አንድ መናይ መነኩሴ አርባ ዘመን ዘግቶ በትህርም በጾም በጸሎት ተወስኖ በበረሃ ወድቆ ይኖር ነበር። መልአኩ ሥጋ ወደሙን ካልተቀበልክ አይረባህም አይጠቅምህምና መሥዋዕት ከሚሰዋበት ሄደህ ሥጋ ወደሙን ተቀበል አለው። ሄዶ ከቤተ ክርስቲያን ገብቶ ቆሞ ሲያስቀድስ ከዚህ ደረሰ። ዲያቆኑ ነጽር ግብር ገብተህ የበቃውንና ያልበቃውን ለይ አለ። ቄሱም ቅድሳት ለቅዱሳን ሥጋ ወደሙ የተሰጠው ከኃጢአት ለነጹ ለበቁ ነው። በቅቻለህ የሚል ይምጣ ይቀበል እንጂ ሲል ሰማይኒ ኢኮነ ንጹሐ በቅድሜ መኑ ሰብ ዘይነጽ ይላል። በቅቻለሁ ብዬ ብቀበልማ እዳ ይሆንብኝ የለም ብሎ ተመልሶ ሄደ። እንደገና አርባ ዘመን ኖረ። ሥጋ ወደሙን ካልተቀበል ከአይረባህም ብዬ የለምን አሁንም ይህ ተቀበል አለው። ሄዶ ከቤተ ክርስቲያን ገብቶ ቆሞ ሲያስቀድስ፣ ቄሱም ቅድሳት ለቅዱሳን ሥጋ ወደሙ የተሰጠው ከኀጢአት ለነጹ ለበቁ ነው በቅቻለሁ የሚል ይምጣ ይቀበል እንጂ ሲል በቅቻለሁ ብዬ ብቀበልማ ዕዳ ድፍረት ይሆንብኝ የለም ብሎ ወጥቼ እሄዳለሁ ሲል መልአኩ አሁንስ በቅትሃል ተቀበል ብሎ አጽናንቶ ተቀብሏል። ይልቁ ከኀጢአት መንጻት ብቻ ሥጋው ደሙን ለመቀበል እንዳያበቃ ምግባር ትሩፋ ሰርቶ መቀበል እንዲገባ ለማጠየቅ እስመ ሶበይቤ ቅድሳት ለቅዱሳን ቅዱሳት ለቅዱሳን ይእምር ሃበዘ ከመዝ ዘውእቱ እመቦ ብእሲ ዘይኮነ ቅዱስ እይቅረብ ወኢይቤ እመቦ ዘይኮነ ንጹሕ አማኅጢአ አላ ይቤ እመቦ ዘኢኮነ ቅዱስ እስመ ቅዱስ አኮ ዘይከውን ቅዱስ በእንተ ዘተአርቀ ባሕቲቱ አላ ሶበ የሃድር ላዕሌሁ መንፈስ ቅዱስ ብሎ ወስዶታ ይካ ይበልካሄ አዳፌነ ስባተ እግዚአብሔር ይበል ቅዳሴው የጌታ የሐዋርያት የሆነ እንደሆነ ስባተ እግዚአብሔር ብሎ አለ ለከ ይላል ሁሎ አሚረ ብሎ ይጨርሳል። ቅዳሴው የሊቃውንት የሆነ እንደሆነ አለ ለከ ብሎ ስባተ እግዚአብሔር ይላል ሁሎ አሚረ ብሎ ይጨርሳል። የነፍሳት መምህር ዘሰ አጥረ ያዳፈ ያምር ምሳሌ ወስውረ ነገረ ወለሰ አልቦሙ አዳፍ ይወድቁ ከመቆጽ እንዲል አንድም በመስቀል ትርክዛው ባይረ እሳት እየቀዘፈ ነፍሳትን የሚያሻግር ሲል ነው። ወሃደፈውም በመስቀሉ እንዲል አንድም አምስት ሺህ አምስት መቶ ዘመን በዝገተ ነፍስ የነበሩትን የሚያድስ የሚወለውል፣ አንድም ሀዳሴ ነፍስ ይላል ኦ አንትሙ ሕዝበ ክርስቲያን በከመ ተጋባእክሙ በዛቲ ዕለት ቀድሶ ያቆረበባት ቀናት በዚች ዕለት እንደ ተሰበሰባችው። ከማሆ ያስተጋብክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት እንተ በሰማያት ነጻ በምታወጣ በደብረ ጽዮን በመንግስተ ሰማይ ይሰብስባችው! አጋዚት አለ ይችን አለም ሀጡም ጻድቁም ይገዛታል። እሷን ግን የሚገዛት እሱ ባለቤቱ ነውና ሰማያዊት አለ ምድራዊት አለችና ከዚያ ሲለይ ነው። ወበከመ ሰማይክሙ ዘንተ ቃለ ቅዳሴ ለማርያም የእመቤታችንን ምስጋና እንደ ሰማችሁ ከማሁ ያስምህክሙ ቃለ መሰናቁት ዘህጻናት ወማሕሌተ ዘመላእክ የሕፃናት የመላእክትን ምስጋና ያሰማችው። የህፃናትን መከራ ካልተቀበሉ የህፃናትን ክብር አያገኙም። የህፃናትን ክብር ካላገኙ የህፃናትን ምስጋና አያመሰግኑምና ዘያጠልል አዝምተም ብዛጣሙ ፈድፋደ ከጣይሙ ብዛት የተነሳ ፈጽሞ ነፍስን ደስ የሚያሰኝ ነው። ነፍስን አጥንት አላት አጥንት በስጋ ተሰውሮ እንደሚኖር ነፍስም በስጋ ተሰውራ ትኖራለችና፣ አንድም ከጣይሙ ብዛት የተነሳ ፈጽሞ ስጋን ደስ የሚያሰኝ ነው። ዛቲ አጽም አጽሜ ወስጋም ስጋ የለትኩነኒ ብእሴትዬ እንዴት ያብክሙ አበተተክሉ ደባትር ዘነደሳ የብርሃን ድንኳን ወደ ተተከለበት ወደ መንግሥተ ሰማያት ያግባችው ደባትር ብሎ አበዛ በብዙ ወገን ትወረሳለችና፣ በወጣኒነት፣ በማእከላዊነት፣ በፍጹምነት እስመ ውስተ ቤታ አዌ ብዙ ማሄደር ወምዕራፍ ቦቱ እንዲል አባሎ ሊቀ ካህናት ኢየሱስ ክርስቶስ ሊቀ ካህናት ኢየሱስ ክርስቶስ ወዳለበት ያግባችው እየያለው መልካ ገጹ ስዑል መልካ ትስብዒት ወዳለበት ያግባችሁ። መንግሥተ ሰማይ ናት ያሉ እንደሆነ በመልአት ይኖርባታልና። ጽርሃ አርያም ናት ያሉ እንደሆነ ሰግዶ መመለስ አለና አክሊል ንጹ አክሊሎሙ ለሰማያት የሚባል ጌታ ወአልባስ ብሩ ለሩቃን ልብሶሙ የሚባል ጌታ ወዳለበት ያግባችው። አንድም አክሊል ንጹ አክሊል ብሩ ወአልባስ ንጹ ሲል ነው። ብሩ ልጅነትን፣ ንጹ ክብርን የሚሰጥ ጌታ ወዳለበት ወደ መንግሥተ ሰማያት ያግባችው ዘይተ ኬኖ በዘር አብሲ አልተወለደ ጌታ ወዳለበት ያግባችው! አላ ዘምላእሉን መቱ ልደቱን በለዘር ነው እንጂ። አንድም አክሊል ንጹ ክብ ወደሚሰጥባት ወደ መንግሥተ ሰማያት ያግባችሁ። ዘይታኬ ነው ደጓለመያው ከሰው ያልተገኘ የብክም ባለው ማህበረ ነቢያት ቅዱሳን የነቢያት የኢሳይያስ፣ የኤርምያስ፣ የሕዝቅር፣ የዳንኤል፣ የሌሎቹም ደቂቀ ነቢያት ማህበር ወዳለበት ያግባቺው። በየነገዳቸው ይኖራሉና ማህበረ ሙሴ፣ ማህበረ ኢሳይያስ ወማህበረ አዋርያት ሰባከያል ውሰ ምድር ወፃ ነገሮም ወስካ ጽናፈ ዓለም በፃ ቦሙ እንዲል በአራቱ ማይዘን ዞረው ያስተማሩ የሐዋርያት አንድነት ወዳለበት ያግባችው። ሰማት መዋያን ከነደደ እሳት ከተሳለ ስለት ገብተው ድል የነሱ የሰማይታት አንድነት ወዳለበት ያግባችው። ሳርቃን ብሩካን ቡሩካን አቤ ቡሩካኑ ላዊ የሚላቸው የጻድቃን አንድነት ወዳለበት ያግባችሁ። ወማኅበረ ካህናት ስዩማን ወይ ሰይሞሙ ለሰባ ዛቲ ማእርጋት የሚላቸው የካህናት ኅብረት ወዳለበት ያግባችሁ ወማኅበረ መላእክት ጓን እስመ አኰቴቶሙ እረፍቶሙ እስመ እረፍቶሙ አኰቴቶሙ ምስጋናቸው እረፍት እረፍት ምስጋናቸው የሆነላቸው የመላእክት አንድነት ወዳለበት ያግባችው ወማኅበረ ደናግል ወመነኮሳት ፍጹማን የደናግል የመነኮሳት አንድነት ወዳለበት ያግባችው። ወምስለ ኩሉ ፍጻሜ ማኅበራ ለቅድስ ታቲን ተላለ ኩሉ ቤተ ክርስቲያን ከእነዚህም ሁሉ ጋር ፍጽምት ምእመን ወዳለችበት ያግባችው። ከዚህ ሁሉ ጋራ ፍጽምት ምእመን ወዳለችበት ያግባችው። አንድም የምእመን ፍጹም ክብሯ ወዳለበት ያግባችው። ወረሰ የፍጻሜሃ በብርሃን እንዲ ወምስሌ ታቦ ዘዶር ታቦ ዘዶር ወዳለችበት ያግባችው። ዘምእዋድ ዘስም ዘዑደት ዘአምላክ ዘሕግ ይላል። ዘሕግ አለ ሕጉ ይጠበቅባታልና። ዘአምላክ አለ አምላክ አድሮባት ይኖራልና። ዘዑደት አለ መልአይት ከቦዋት ይሰፍራሉና። ዘስም አለ አምልኮቱ መሰከርባታልና። ዘምእዋድ አለ ይዘዋት ይዞራሉና። እንተ ይ ዝዝዝነ ማርያም ሊክ ከሆነ ሳይተረጉ ማሄድምና ታቦት ዘዶር ያልኳት እመቤታችን ናት። የጌታ ማደሪያ ወደ ሆነችው የብርሃን ታቦት እመቤታችን ወዳለችበት ያግባች። ይንሰርገው እንከ ትዕቢተ ወትዝህርተ ትዕቢትን፣ ትዝህርትን ገንዘብ፣ ጌጥ፣ ሽልማት አናድርግ። ትዕቢትና ትዝህርት ልዩነቱ እንደ ምንድን ነው ቢሉ ትዝህርት ኩራት ያለባበስ፣ ያካሄድ፣ ያቆራረስ፣ ያረማመድ፣ ያስተያየት ነው። ትዕቢት ደግሞ የልቡና ነው። ይህ ደግሞ ይጸናል። እንተታለብስ ሞተ ሞትን የምታስፈርድ ትዕቢትን ትዝርትን ጌጥ ሽልማት አናድርግ። ወታወርድ ሲሆነ ወደ መቃብር የምታወርድ አንድም እንተታለብስ ሞተ ሞትን የምታስፈርድ ትዕቢትን ትዝርትን ጌጥ ሽልማት አናድርግ። ሞትን ልብሳ አለው። ልብስ ከሰውነት እንደማይለይ ሞትም ከሰው አይለይምና፣ ወታወርር ሲኦለ ወደ ገሃነም የምታወርድ ናዝሪ እንከ ትሕትና ዘምስለ ንጽህና መጽሐፍ በጀመረበት መጨረስ ልማር ነው። ወእቀውም ዮም በትሕትና ወበፍቅር ካለው አያይዘው ይጠቅሱታል። አባ ሕርያቆስ ይመክራቸዋል። እኛስ ትዕቢትን ትዝህርትን ትተን ትሕትናን ከንጽህና ጋር ገንዘብ እናድርግ። ትዕቢት ትዝርት ከሰይጣን ንጽሕና ፍቅር ትሕትና ከእግዚአብሔር የተገኘ ነውና ዋኮ ንጻሐ ሥጋ ባሕቲቱ ንፃሐ ሥጋ ብቻ አይደለም፣ ንፃሐ ነፍስም ነው እንጂ እስመ ባንጾ መንፈስ ርእይዎ ነቢያት ለእግዚአብሔር። ነቢያት ሰውነታቸውን ከኀጢአት ልቡናቸውን ከቂም ከበቀል ንጹሕ አድርገው እግዚአብሔርን አይተውታልና። ወተና ጸሩ ገጸ በገጽ ፊት ለፊት ተያይተዋል፣ ቃል ለቃል ተነጋግረዋልና ናትሬንከአፍቅሮ ወየውሃተ ከመ ሐዋርያት እንደ ሐዋርያት አፍቅሮ የውሃትን ገንዘብ እናድርግ። ፍቅር ንዑ ትልዉኒ ኑ ተከተሉኝ ባላቸው ጊዜ ቤታቸውን ንብረታቸውን ትቶ መሄር ነው የውሃነት፣ የሚያዩትን ዓለም በማያዩት ዓለም መለወጥ ነው። እስማ አፍቀርዎ ለዚኦሙ ጌታቸውን ወደውታልና። ወዋቦ ስልጣነ ዘከማው ይእስሩ ወይፍቱ ኩሎ ማሰራ መጻ ሙታነ አንሱ ለለም ጻንቱ ብሎ ገብረት አምራት ክራት ዘአሰርክሙ በምድር ይኩን እሱረ በሰማያት ወዘፈታይኩ በምድር ይኩን ፍቷ በሰማያት ብሎ በማይገባ የታሰረውን ይፈቱ ዘን በማይገባ የተፈታውን ያስሩ ዘን ተሃርገ ለካጢያትከ ተሃርገ ለካጢያትኪ እያሉ ኃጢአትን ያስተሰርዩ ዘንድ ሥልጣነ ክህነትን እንደ ሰጣቸው እንደ ሐዋርያት አፍቅሮ የዋሀትን ገንዘብ እናድርግ። ናድሬን ከአርምሞ ወትዕግሥተ ከመ ማርያም ስሞ ደሳ እግዚነን ዘይብል ማርያም ሰሐርየት መክፈልተ ሰናዬ ዘያይድዋ አጋንንት በከንቱ ውዳሴ የማያስቀሩባት በጎ ትምህርትን ወደደች ብሎ ጌታችን እንዳመሰገናት እንደ ማርያም አርምሞ ትዕግስትን ገንዘብ እናድርግ። ይህስ እንደ ምንድነው ቢሉ፣ ማርታ በቤት ውስጥ በማዘጋጀት ትውላለች። ማርያም ደግሞ ከጌታችን እግር ስር ቁጭ ብላ ስትማር ትውላለች። ማርታ የእሷ ሥራ የተወደደላት፣ የእህቷ የማርያም ግን የተጠላባት መስሏት እያጽህ ቀከኑ እግዚእየ ዘተሃርገኒ እህት ባህቴት ጌታዬ እኔ ብቻዬን እዚህ ስደክም አላሳዝንህም በላኬት አርድአኒ እርጃት ብለህ እዘዝልኝ አለችው። ማረታ ማረታ ለምንት ብዙሃ ትሰርህ ማረታ ማረታ ብሎ ሁለት ጊዜ መጥራቱ የነፍስ የሥጋም ፈጣሪ እኔ ነኝ ሲል ነው። አንድም በሀገራቸው ደጊመቃል ልማር ነው። አብርሃም አብርሃም፣ አልዓዛር አልዓዛር፣ እንዴ ማርታ ሆይ ለምን ብዙ ትደክም ያለሽ ህዳት ያክል አንድ ይበቃል። ወእማ አኩ አሃቲ ያም ቢታጣ ግማሽ ይበቃል። አንድም ማርያምሰ ኀረየት መክፈልተ ሠናየ ዘየሃይድዋ ይእቲኒ ፀምር ፃዳ ዘእብነገደ ይሁዳ ብሎ ሊቁ ቅዱስ ያሬድ ወስዶታል። ንጽህናን ቅድስናን ወደደች ብሎ ጌታ እንዳመሰገናት እንደ እመቤታችን አርምሞ ትዕግሥትን ገንዘብ እናድር። ወይዜኒን ሳሎ ለጸጋው እግዚአብሔር አምላክነ፣ ዛሬም ለሐዋርያት ለምእመናን ጸጋ ክብርን ልጅነትን የሚሰጥ ፈጣሪያችን እግዚአብሔር እንለምነው። የዲ ይበል ዲያቆን ጸልዩ አቡነ ዘበ ሰማያት ብላችሁ ጸልዩ ይበል ይካ